ከቅርብ ጊዜ ወዲህ በኦሮሚያ በሚታየው ሁከት ተዋናይ ናቸው ባሏቸው ኃይሎች ላይ መንግስት ሕጋዊና የማያዳግም እርምጃ እንደሚወስድ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አስታወቁ። በአገሪቱ ውስጥ የተከሰተውን ድርቅ የተጀመረውን የሕዳሴ ጉዞ በሚያስተጓጉል መንገድ ለመቆጣጠር የሚደረገው ጥረትም እንደሚቀጥል ቅርታ ሄና ረፍተ ነገር ደግሜ ያነባለሁ። በአገሪቱ ውስጥ የተከሰተውን ድርቅ የተጀመረውን የህዳሴ ጉዞ በማያስተጓጉል መንገድ ለመቆጣጠር የሚደረገው ጥረትም እንደሚቀጥል በዛሬው ዕለት በመንግስት መገናኛ ብዙኃን ተነግሯል። ዝርዝሩን መለስካቸው አምሃ ያቀርባል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዛሬ ከቀኑ ሰባት ሰዓት ላይ በአሰራጨው ዜና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሀገሪቱ ወቅታዊ ጉዳዮች ላይ ሰጡት ባለው መግለጫ በሁለት ዋና ዋና ጭብጦች ያተኮሩ ይመስላሉ። እንደቀረበው ዜና ከሆነ በወቅቱ በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ በተለያዩ አካባቢዎች የሚታየው ሁከት የመንግስትን ከፍተኛ ትኩረት ስቧል። ጠቅላይ ሚኒስትሩ እንዳሉት ደግሞ የጥፋት ኃይሎች ብለው የጠሯቸው በክልሉ ውስጥ በሚከሰቱ ሁከቶች የሚያደርሱትን የተለያየ ጉዳት ለማስቆም መንግስት ህጋዊ እርምጃ ይወስዳል ብለዋል። መንግስት እነዚህን ጉዳዮች በከፍተኛ አጽንዖት የሚያያቸው ጉዳዮች ናቸው ከዚህ ተነስተው እነዚህ የጥፋት ኃይሎች ሀገራችንን፣ ኢኮኖሚያችንን በከፍተኛ ደረጃ ከመጉዳታቸው በፊት የማያዳግም እርምጃ መወሰድ ያለባቸው ህገ መንግስቱ፣ ህጉ በሚፈቅደው መሰረት ይህን እርምጃ አጠናክሮ መቀጠል የሚያስፈልግ እንደሆነ አይቷል። ጠቅላይ ሚኒስትሩ በመግለጫቸው በምዕራብ አርሲ፣ በሐረርና እንዲሁም በሌሎች አንዳንድ የኦሮሚያ አካባቢዎች እየተፈጠሩ ናቸው ያሏቸው ኩነቶች በሂደት መልካቸውን እየቀየሩ መሆናቸውን ይገልጻሉ። ይህን የመልክ መቀየር ጠቅላይ ሚኒስትሩ አብራርተውታል። የህዝቡን ጥያቄ መነሻ አድርገው ባላቀዱበት ሁኔታ በድንገት ዘለው የገቡ የተለያዩ የጥፋት ኃይሎች አሁን ግን ተደራጅተው አንዳንድ ጊዜም የውጭ ኃይሎች እያቀናጇቸው የትምክህት ኃይሎቹም የጠባብነት ኃይሎቹም የመነጠልም በአንድነት ስም የመጨፍለቅም አጀንዳ የያዙ ኃይሎች ጋብቻ ፈጥረው በተወሰነ ኃይል ድጋፍ እየተቀናጁ የሚያከናውት እንቅስቃሴ እንደሆነ ለማወቅ ችለናል። አቶ ኃይለማርያም ደሳለኝ የጥፋት ኃይሎች ያሏቸውን ሰዎች ወይንም ቡድኖች ማንነት በስም ለይተው አልገለጿቸውም። ይሁንና መንግሥታቸው የእነዚህን አካላት ተልዕኮ ምንነት በዝርዝር መገንዘቡን ተናግረዋል። እነዚህ የጥፋት ኃይሎች ተልኳቸውም ስርዓቱን የማፈራረስ ተልኳቸውም በነውጥና በሁከት መንግሥትን የመቀየር ተልኮ ያላቸው ሰዎች እንደሆኑ ቡድኖች እንደሆኑ በሚገባ ግንዛቤ የተያዘበት ነው። በትት ግልም ጭምር ከፀጥታ ኃይሎች ጋር መፋል የጀመሩበት ሁኔታ አለ። በዚህም ሂደት ውስጥ በርከት ያሉ ቁጥራቸው ትንሽ ያልሆኑ የፀጥታ ኃይሎቻችን ላይ ሽምቅ ይዘው ጉዳት ያደረሱበት ሁኔታ ሁሉ እንዳለ ያው በሚዲያም የተሰማ ጉዳይ ነው። ጠቅላይ ሚኒስትሩ እነዚህን የጥፋት ኃይሎች ብለው የጠሯቸውን አካላት ዓላማቸው በሀገሪቱ የንብረት ውድመትንና የሕይወት የህይወት ጥፋትን ከማስከተሉም በላይ መለያየትንና ብጥብጥን ማስፋፋት እንደሆነም ገልጸዋል። የጠቅላይ ሚኒስትሩ ሌላው ትኩረት የወቅቱ ድርቅ እንደሆነም ዜናው ጠቁሟል። የተከሰተው ድርቅ በሰው ሕይወት ላይ ምንም አይነት ጉዳት ሳያስከትልና የሀገሪቱን የህዳሴ ጉዞ እንዳያስተጓጉል የሚደረጉ ጥረቶች እንደሚቀጥሉ መናገራቸው ተገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ